ሰኔ 15 ቀን 2011 ዓ ም በባህር ዳርና በአዲስ አበባ የተፈጸሙትን ጥቃቶች የተመለከተው ምርመራ እንደቀጠለ መሆኑን የፌዴራል ፖሊስ ኮሚሽነር ጄኔራል እንደሻውጣ ሰው ለአሜሪካ ድምፅ አስታውቀዋል። ምርመራው ዘግይቷል የሚባለው ነገርም ትክክል አይደለም ነው ያሉት ኮሚሽነሩ፣ የተወሰነ ጊዜም እንደሚወስድ ይታወቅ እንደነበረ አብራርተዋል። ፖሊስ በጅምር ላይ የነበረውን ምርመራ አስመልክቶ መግለጫ መስጠቱን ያስታወሱት ኮሚሽነሩ ሲጠናቀቅም ለሚመለከተው አካልና ለሕዝቡ ይፋ ይደረጋል ብለዋል። ኮሚሽነሩ አክለው እንዳሉትም ከሰኔ አስራ አምስቱ ጥቃት ጋር በተያያዘ ከታሰሩ ተጠርጣሪዎች አብዛ ተለቀዋል አሁን በቁጥጥር ስር የሚገኙት ቁጥርም ከመቶ እንደማይበልጥ ነው ያስረዱት። አንዳንድ የፖለቲካ ፓርቲዎች ከዚሁ ከሰኔ 15ቱ ጥቃት ጋር በተያያዘ የታሰሩ ሰዎች ቁጥር በመንግስት ከሚገለጸው የበለጠ እንደሆነ እንደሚናገሩ ይታወቃል። የኢትዮጵያ የፌዴራል ፖሊስ ኮሚሽነር ጀኔራል እንደሻው ጣሰውን በስልክ ያነጋገራቸው እስክንድር ፍሬው ነው፣ እንደሚከተለው ያቀርበዋል። በጣም አመሰግናለሁ ስለ ጊዜው ኮሚሽነር እንደሻወጣ ሰው የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል በሰኔ አስራ አምስቱ ጥቃት የአማራ ክልል ፕሬዝዳንት እነዚሁም የጦር ኃይሎች ጠቅላይ ተማጆር ሹምን ጨምሮ የተለያዩ ከፍተኛ ባለስልጣናት ተገልለዋል የምርመራው ሂደት ምን ላይ ይገኛል እንግዲህ ከሰኔ አስራ አምስት በኋላውን ጥቂት ወራት ተቆጥረዋል ኮሚሽነር ይሄ ድርጊት ሲፈጸም ከኋላው በርካታ ነገሮች ሊኖሩት ይችላሉ በርካታ ዝግጅቶች ሊኖሩት ይችላሉ ተብሎ እንደታሰበ በወቅቱ በሰጠነው መግለጫም አጥሪ ያለ ነገር ሰጠናል ምርመራው የባህር ዳሩም የአዲስ አበባውም አልተቆ ቋረጠ እየተከናወነ ነው ያለው። ይሄ ምርመራ ግን በውስጡ በርካታ ነገሮች ሊይዝ ስለሚችል ሁለተኛ የወንጀል አፈጻጸም አጠቃላይ ስርጭቱ፣ አደረጃጀቱ በርካታ ነገሮች በውስጡ ሊኖሩት ስለሚችሉ ምርመራው የተወሰነ ጊዜ እንደሚወስድ ይታወቃል። በተረፈ ምርመራ ዝግቷል የሚባለው ነገር ትክክል አይደለም። ፖሊስ በራሱ የሚሰራቸው ነገሮች አሉ፣ በራሱ የሚያጣራቸው ነገሮች አሉ። እነሱን አጣርቶ ሲጨርስ የጀመራቸው ነገሮችንም በየጊዜው ለሕዝቡ መግለጫ የሰጠነ ያለው ተጨማሪ መግለጫዎችም እንዳለቁም የባህር የባህር ዳሩና የአዲስ አበባው ሲሉ ኮሚሽነር በተናጠል ነው እየተካሄዱ ያሉት ሁለቱ ምርመራዎች ወይስ አንድ ላይ ነው? አንድ ያው ስያሜያቸው እንደዛ ስለሰየም ናቸው ነው። በባህር ዳር የተፈጸመ ኬዝ አለ፣ አዲስ አበባ የተፈጸመ ኬዝ አለ። ሁለቱ ኬዞች በአንድ ቀን ነው የተፈጸሙት። እያንዳንዱ ኬዝ የራሳቸው መነሻ የራሳቸው መነሻ ሊኖረው ይችላል። ምርመራውን መሰረት አድርገን መጨረሻ ስናጠቃልል የምንሰጠው ነገር ይኖራል። በዚህ ውስጥ የሚታዩ በርካታ ነገሮች አሉ። ያው አሁን ከፖሊስ ስራ አንጻር ከዚህ በላይ ዝርዝር መረጃ መስጠት ብዙ አይጠበቅብኝም። ዋናው ግን ምርመራው እየተከናወነ መሆኑ የዚህ ምርመራ ደግሞ አጠቃላይ ቤት ሲታወቅ እሱን መሰረት አድርገን ደግሞ ለሚመለከተው አካልም ለህዝቡም በይፋ እንደሚገለጽ ብቻ ለማስታወቅ ነው ዛሬ የሚችለው። ቀጣዩ ሂደት ምንድን ነው የሚሆነው? ኮሚሽነር፣ አሁን ምርመራው ተጠናቀቀ እንበል፣ በእናንተ በኩል ከዛ ምንድን ነው ሂደቱ? ምርመራ ከጠናቀቀ በኋላ የራሱን የቻሉ ፕሮሲጀሮች አሉ። መጀመሪያ በምርመራ ውስጥ የተያያዙ ተጠርጣሪዎች ሊኖሩ ይችላሉ። ድጋሚ እነሱን መሰረት አድርገን ሌሎች ያልደረስንባቸው አካሎች ካሉ እነሱን እንደገና የማጣራት ከተጣራ በኋላ ማንኛውም የወንጀል ድርጊት የተፈጸመበትን አግባብ መሰረት ተደርጎ የሚካሄድባቸው ፕሮሲጀሮች አሉ። ፕሮሲጀሩ በዛን የሚቀጥል ይሆናል። ከዚሁ ከሰኔ አስራ አምስቱ ጥቃት ጋር በተያያዘ በጥርጣሬ በሚል አላግባብ በርካታ ሰዎች ታስረዋል በሚልም በመንግስት ላይ ሲሰነዘሩ የቆዩ ትችቶች አሉ። ባለፉት ወራት እርስዎም እንደሚረዱት እንደሚያውቁት በዚህ ላይ ምንድን ነው የእርስዎ አስተያየት እነኝህ ሰዎች ጣፋንታስ ምንድን ነው የሚሆነው? ሰምቻ አለሁ መጀመሪያ በአጠቃላይ የተጠረጠሩ ሰዎችና የታሰሩ ሰዎች ከሶስት መቶ በላይ ነበሩ በአዲስ አበባም በባህር ዳርም ማለት ነው። አዎ ከዚህ በላይ ሰው ከታሰረ በኋላ በየጊዜው የተጣራ አሁን በቁጥር ከመቶ የበለጠ ሰው አይደለም ያለው ጉዳዩ ክትትል እየተደረገበት ያለው ። ስለዚህ አሁን ዋናው ችግሩ መጀመሪያ የታሰረውን ቁጥር እንደተናገረ ሁላ ሰው ሰው ሲፈጣም ሰው ስለማይናገር ነው። እኛ ተናግረናል። ሚዲያዎች ደግሞ መረጃውን ወስደው ከኛ በዚህን ጊዜ እዚህ ነው ያልፈው ነበር ከዚህ ሳይል እዚህ ነው ያልፈው ታስሯል ተብሎ መናገር አለባቸው። በተረፈ ግን በህግ ቁጥጥር ስር ያሉ ሰዎች በተመለከተ አጠቃላይ ነገር ሲጠናቀቅ ወዴት ይወስዳል የሚለው ነገር ያን ጊዜ የሚታይ ነው የሚሆነው። ያለ አግባብ ታሰረ የሚል ነገር እኔም ሰምቻለሁ። ማን ነው ያለ አግባብ የታሰረው? ማን ነው ጉዳዩን እያጣራ ያለው? ያለ አግባብ የሆነበት ምንድን ነው? ጀስቲፋይ አድርጉ ሲባሉ ግን ማን ሰው ይሄን ጉዳይ ጀስቲፋይ ማድረግ አይቻልም። ህግ ለሁሉም እኩል ነው አገልግሎት እየሰጠ ያለው በአሁኑ ሰዓት ለአንዱ ከፍ ያለ አገልግሎት ለአንዱ ዝቅ ያለ አገልግሎት አይሰጥም። ያጣራል የአንዳንዱ ሰው ችግር ካለበት ችግሩን መሰረት አድርጎ ወደ ቅጣት ይገባል። ችግር ከሌለበት ደግሞ እየተጣራ ይለቀቃል። ይሄ ብቻ አይደለም። በየጊዜው በሚያጋጥሙን አንዳንድ ኬዞች አንዳንድ ሰው ከሀያ አራት ሰዓት በታችን ተጣርቶ እስከ ስምንት ሰዓት በታችን ተጣርቶ ችግር ከሌለበት ወዲያው ይለቀቃልና ያው ሲዘገብ ሙሉ መረጃ ስለማይዘገብ ነው ችግር እየፈጠረ ያለው። እርሶ መንግስትም፣ በተለያየ ኃላፊነት ላይ ያሉ እንደርሶ የገለጹት ነው ወደ ሶስት መቶ ሰው ነው የታሰረው የሚለው ነገር ግን አንዳንድ ፓርቲዎች፣ ለምሳሌ የእኛ አባላት ብቻ እንኳን የታሰሩት ከዛ ይበልጣሉ። መንግስት እየጠቀሰ ያለው ቁጥር ከዚህ ጉዳይ ጋር በተያያዘ ተታሰሩ በሚል እየጠቀሰ ያለው ሶስት መቶ ትክክለኛውን አሀዝ አያሳይም በሚል የሚናገሩትም አለ እና በትክክል ሶስት መቶ ናቸው ወይ ኮሚሽነር እንደሻው? የታሰሩት ተጠርጥረው ያው የሰው በስምና በሊስት አለ ዝርዝር አለ። ሁለተኛ በቁጥር አለ፣ ያ ብዙ ቁጥር አለ የሚለውን ሰው ተግባር እያቀረበ አይደለም። ያለ ሁለተኛ የታሰረው ሰው በፖለቲካ አመለካከት አደለም። በፖለቲካ አመለካከት አሁን ሰው አይታሰርም። በነበረው አጠቃላይ እንቅስቃሴና በውስጡ ባለው ጉዳይ ተጠርጥሮ የተያዘ ሰው እንጂ ትክል ይህን ፖለቲካ አመለካከት ስለተከተለ ይህን ስላደረገ አደለም። እንደሱ ቢሆን ኖሮ ብዙ ሰው ይታሰር ነበረ። በየቀኑ ፌስቡክ ላይ የሚሰራጩትን ነገር እናንተም ታያላችሁ። በየቀኑ የሚደረገው ስድብ፣ በየቀኑ የሚደረገው ነገር እሱን ተከታትለን አይደለም እኛ የምንይዘው። አክቸዋል ተጠርጣሪ የሚባለው ነው። ሁለተኛ ከፓርቲዎች አካባቢ ያለአግባብ ከእኛ ሰው ተይዞብናል የሚልም ነገር ሰምቻለሁ። ያ በአግባብ ነው አላግባብ ነው የታሰሩት የሚለው የምርመራ ውጤቱ ሲያልቅ ነው ነገርና ሊጠቃለል የሚችለው ያንዳንዱ ሰው በዚህ ጉዳይ ውስጥ የነበረው ሚና ሚና ነበረው አልነበረውም የሚለው ምርመራው ነው የሚያረጋግጠው እንጂ የፓርቲ አባል ሊያረጋግጥ አይችልም። ሌላም ሰው ሊያረጋግጥ አይችልም። የምርመራው ሂደትና ተመርማሪው ሁለቱ በአንድ ያደረገ ኮሚሽነር እንደሻው ጣሰው፣ የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል፣ በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ስም እኔም አመሰግናለሁ።